አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ያለው ለውጥ ሴቶችን ያካትት እንደሆነ ተጠየቀ፣ ኤርትራ የኢትዮጵያን የለውጥ ፈለግ ትከተል ይሆን ተባለ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው ኤንፒአር የተባለው ዩናይትድ ስቴትስ የሚገኝ ብሔራዊ ህዝባዊ ሬዲዮ ድረገጽ ስለ ኢትዮጵያና ኤርትራ ጉዳይ ተከታታይ ጽሑፎችን ሲያቀርብ ሰንብቷል። በኢትዮጵያና በኤርትራ መካከል የተደረገው የሰላም ስምምነት ገጽታና ኢትዮጵያ ላይ የተካሄደው ለውጥ በኤርትራም ይከተል ይሆን የሚል ጥያቄ በማቅረብ ይተነትናል። የኤንፒአር ዘጋቢ ዛላምበሳ ላይ የታዘበውን ሁኔታ ዘርዝሯል። የጦርነቶች ቅሪቶች እንዳሉ ይገልጻል። ሕንፃዎችና መኖሪያ ቤቶችም ደቀው ስብርባሪ ሆነው ቀርተዋል። ግድግዳዎች በጥይቶች ተበሳስተዋል። በድንበሩ አሁንም ጉድባዎች አሉ። ይሁንና አንድ ወጣት ቡና ቤት ከፍታለች። ትንንሽ ልጆችም ለተጓዦች ለስላሳ መጠጥና ከረሜላ ይሸጣሉ ይላል ጽሑፍ። አያይዘውም አቶ ተስፋ ገብር የተባለ ባለጋሪ ሰዎችንና እቃዎችን በሁለቱም ሀገሮች ባሉት ድንበሮች እንደሚያመላልስ ይገልጻል። የሁለቱን ሀገሮች ድንበር ባቋረጠ ቁጥር ሕልም ሆኖ እንደሚሰማው መናገሩን ጠቅሷል። ሰላምን ያክል ነገር የለም ካለ በኋላ ለመጀመሪያ ጊዜ ድንበሩን ሲሻገር ደስታ እንደተሰማው፣ ሆኖም በጦርነቱ ለተሰውት እንደሚያዝን መግለጹን ጽሑፉ ጠቅሷል። የኤንፒአር ድረ ገጽ ጽሑፍ በኢትዮጵያና በኤርትራ መካከል የተደረገውን ስምምነት ካሞገሰ በኋላ አቶ ዳንኤል ብርሃኔ የተባሉ የፖለቲካ ተንታኝ ያሉትን አስፍሯል። ጠለቅ ብለህ ስታየው ግን በሚገባ ታቅዶና ተቀይሶ የተደረገ የሰላም ስምምነት አይደለም ማለታቸውን ጠቅሷል። የሁለቱም አገሮች ግንኙነት ከሚገባ በላይ ፍጥነት የቀጠለው በግብርና በድንበር ቁጥጥርና በገንዘብ ላይ መሰረታዊ የሆኑ ሕጎች ሳይደነገጉ መሆኑን እንደሚያሳስባቸውም። ሁለቱም አገሮች ጦርነት ውስጥ ገብተው የነበሩት በእነዚህ ነጥቦች ምክንያት ነበር። ስለሆነም ምን ሊከተል እንደሚችል አይታወቅም፣ መስቀለኛ መንገድ ላይ ነው ያለነው ማለታቸውን የኤንፒአር ዘጋቢ አስገንዝበዋል። ይህ አባባል ታዲያ ባድመ ስገባ ግልጽ ሆንልኝ ይላል የኤንፒአር ዘጋቢ። ለኤርትራ ትሰጣለች የተባለው ባድመ አሁንም የኢትዮጵያ ወታደሮች እንደሚዘዋውሩባት ሳይ ገረመኝ ይላል ዘጋቢው። እዛው ሆኖ ግን ከጦርነቱ በኋላ ለሀያ ዓመታት ያህል ተለያይተው የነበሩ ወንድምና እህት ተገናኝተው በትንሽነቱ የተለያት እህቱን በሕይወት አገኛታለሁ የሚል እምነት እንዳልነበረው ወንድምዬው መግለጹን፣ አሁን ለኤርትራዊ የተዳረችው እህቱም ሰው በናፍቆት የሚሞት ቢሆን ኖሮ እኔ በሕይወት ባልኖርኩ ነበር ማለቷን ኤንፒአር ድረ ገጽ ላይ የወጣው ጽሑፍ አውስቷል። ጽሑፉ በመቀጠልም አሁን ጥያቄው የአፍሪቃ ሰሜን ኮሪያ የምትባለው ኤርትራ በኢትዮጵያ የታየውን አይነት ለውጥ ትከተል ይሆን የሚል ነው። ድንበሩ ከተከፈተ በኋላ ኢትዮጵያ የገባ የአባቱን ስም መናገር ያልፈለገ ሲራክ የተባለ የ17 ዓመት ዕድሜ ኤርትራዊ ኤርትራ ውስጥ የቤተሰቦቹ ቤት ካለ ፈቃድ ተሰራ ተብሎ መንግሥት እንዳፈረሰው ለምን ካለ ፈቃድ ሰራችሁ እያሉ ፖሊሶች ስለሚመላለሱ ሰው ሁሉ በረሃ ተደብቆ ይውላል ሲል መግለጹን ጽሑፉ ጠቅሷል። ኤርትራ ውስጥ ለውጥ ይኖራል ብሎ ያስብ እንደሆነ ሲጠየቅ በምንም አይነት ለውጥ አይኖርም ማለቱን ጽሑፉ አውስቷል። ካናዳ ውስጥ በኩንስ ዩኒቨርሲቲ ስለ ኤርትራ የሚያጠኑት ዶክተር አወት ወልደ ሚካኤል በብዙ ሺዎች የሚቆጠሩ ኤርትራውያን ሀገሪቱ ከሀያ አምስት ዓመታት በፊት ነጻ ሀገር ከሆነችበት ጊዜ አንስቶ ሲሰደዱ ቆይተዋል። ምሁራን እንደሚሉት ከአገሪቱ ሕዝብ አንድ ሦስተኛ የሚሆነው በውጭ ሀገራት ይኖራል። ከኢትዮጵያ ጋር የሚዋሰነው ድንበር ባለፈው መስከረም ከተከፈተ ጊዜ አንስቶም አስር ሺህ የሚሆኑ ኤርትራውያን በኢትዮጵያ ጥገኝነት ጠይቋል። ስለሆነም ለውጥ ሊያመጣ የሚችለው ኃይል እዛ የለም ሲሉ ዶክተር አወት ማስረዳታቸውን ጽሑፉ ጠቅሷል። ምናልባት ለውጥ ከመጣ እንደ ኢትዮጵያ ከታች ሳይሆን ከላይ የተገፋ ነው ሊሆን የሚችለው ማለታቸውን ኤንፒአር ድረገጽ ላይ ወጣው ጽሑፍ አስነብቧል። ዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በኢትዮጵያ የሚካሄደው ለውጥ የሀገሪቱን ሴቶች ያካትታልን በሚል ርዕስ ባወጣው ጽሑፍ በወጣት ሴቶች ላይ ይፈጸማል ያለውን የወሲብ ጥቃት ይዘረዝራል። የአስራ ሁለት ዓመት ዕድሜ የምትገኝባቸው የወሲብ ጥቃት የተፈጸመባቸው ወጣት ሴቶች በተደፈሩበት ወቅት የለበሷቸው ልብሶች በቤተ መዘክር ለትርኢት መቅረባቸውን፣ አላማውም የሴቶቹ አለባበስ የወሲብ ጥቃትን ይጋብዛል የሚለው ባህላዊ እምነት ትክክል አለመሆኑን ለማሳየት ሲሆን ረዣዥምና የተንዘረፈፉ ናቸው ልብሶቹ። የልጆቹ ታሪክ ልብሶቻቸው በተሰቀሉባቸው በጎኑ ተጽፏል። አንድ የአስራ ስድስት ዓመት ዕድሜ የቤት ሠራተኛ በተኛችበት ቦታ ላይ እንደ ተደፈረች፣ የአስራ ሁለት ዓመት ዕድሜ ልጅ ተደፍራ አጎቷ የአንቺ ጥፋት ነው እንዳሏት፣ ሥራ ላይ እንዳለች ባለቃዋ ወንድም የተደፈረችው የአስራ ስድስት ዓመት ዕድሜ ልጅ ቤተሰብ ያለውን ሰው ፈተና ላይ ጣለች በሚል የሥራ ባልደረቦቿ እንደ ነቀፏት፣ የዋሽንግተን ፖስት ድረ ገጽ ዘግቧል። የተደፈሩት ሴት ልጆች ልብሶች ለትርኢት የቀረቡት ኢትዮጵያ ውስጥ በሴቶች ላይ የሚፈጸመውን የጥቃት በደል ለመቃወም ከተካሄደው የአስራ ስድስት ቀናት ዘመቻ ጋር የተያያዘ ነው። ዘመቻው በተባበሩ መንግስታት ድርጅትና በስዊድን ኤምባሲ ድጋፍ የተካሄደ መሆኑን ዘገባው አስረድቷል። ጽሑፍ አያይዞም አዲሱ ጠቅላይ ሚኒስትር ግማሽ የካቢኔያቸው አባላት ሴቶች እንዲሆኑ አድርገዋል። የሀገሪቱ ፕሬዚደንትና የጠቅላይ ፍርድ ቤት ኃላፊ ሴቶች ናቸው። ነገር ግን ሴቶችን መሾሙ ኢትዮጵያ ውስጥ በሴቶች ላይ ያለውን ስር የሰደደ የተባለ አመለካከትን አይለውጥም የሚል ስጋት መኖሩን ያወሳል። ኢትዮጵያ ውስጥ የተባበሩት መንግስታት የሕፃናት መርጃ ድርጅት የፆታና የልማት ክፍል ኃላፊ ኤለን አለም የሴቶችን እኩልነት በሚመለከት በሕገ መንግስቱ የሰፈሩ በጣም ተራማጅ የሆኑ ህጎች አሉ፣ ችግሩ ግን በተግባር ላይ የመዋሉ ጉዳይ ነው ብለዋል። በሥራ ቦታዎችም ቢሆን በሴቶች ላይ ያለው አድሎ እንደሚንጸባረቅ ጽሑፉ ሲያስረዳ በሙያዊና በቴክኒካዊ ሥራዎች የተሰማሩት ወንዶች ብዛት የሴቶቹ እጥፍ ይሆናሉ ይላል። ወራዊ ደሞዝም በአማካይ በተመሳሳይ ሥራ ወንዶች ከሴቶች በአንድ ተኩል የበለጠ እንደሚያገኙ ጽሑፉ ጠቁመዋል። መንግስት ሴት ልጆች እንዲማሩ ባደረገው ጥረት ምክንያት በአንደኛ ደረጃ ትምህርት ቤት በብዛት ገብቷል። ነገር ግን ከአምስተኛ ክፍል በኋላ የሴት ልጆች ቁጥር እየቀነሰ መሄዱን ከብዙ ምክንያቶች አንዱም ትምህርት ቤቶቹ ራቅ ያሉ በመሆናቸው ልጆቹ ወደ ትምህርት ቤት ሲሄዱ የመጠለፍ የመደፈርና የአስገድዶ ማግባት አደጋ እንዳይገጥማቸው በመስጋት ቤተሰቦቻቸው ከትምህርት እንደሚያስቀሯቸው ጽሑፉ ያወሳል። ያም ሆኖ ግን ዩኒቨርስቲ የሚገቡ ሴቶች ብዛት እየጨመረ እንደሄደ ያም ሲባል ከጠቅላላው የዩኒቨርስቲ ተማሪዎች 30 ከመቶ ሴቶች መሆናቸውን የዋሽንግተን ፖስት ጋዜጣ ድረ ገጽ ዘገባ አውስቷል። በዩኒቨርስቲ ደረጃም ወከባና ጥቃት እንደሚዘወተርባቸው ዘገባው ሳይጠቅስ አላለፈም።